በአሜሪካ ድምፅ ነው በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪ ስዌስት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የዛሬ ረቡዕ ዝግጅታችን ጀመረ። በኢትዮጵያ ጊዜያዊ አገር አቀፍ የተኩስ አቆም ስምምነት እንዲፈጸም ዩናይትድ ስቴትስ ጠየቀች። ሁሉም የታጠቁ ተዋናዮች በመላይ አገሪቱ አዳዲስ የህዝብ መፈናቀልን ጨምሮ ለሰዎች ስቃይ አስተዋጽኦ በማበረከት ላይ ናቸው። ይህ መቆም አለበት። ትምህርት ቤቶችን የጤና ተቋማትንና የውሃ መሠረተ ልማቶችን ኢላማ ማድረግ እንዲቆም፣ የተሟላና ያልተገደበ ሰብአዊ አቅርቦት እንዲኖርም ጥሪ አቀርባለሁ። የሰማችኋቸው በዩናይትድ ስቴትስ የኢትዮጵያ አምባሳደር እርቪን ማዚንጋ ናቸው። ዝርዝሩን ወደ በኋላ እናቀርባለን። በርካታ የአገር ውስጥና የውጭ ዘገባዎችን ይዘን መተናል። ጤና ይስጥልን አድማጮች፣ እንደምናመሻችሁ የተከበራችሁ አድማጮች። ፕሮግራሙን በመምራት አብሬያችሁ የምቆየው ደረጀ ደስታ ነኝ። ለዓለም ዜናው እንግዲህ ወልዴ እዚህ በስቱዲዮ ይገኛል። ንጉሱ ታምሬ ስርጭቱን ያቀናብርልናል። የምሽቱ ዋና ዘጋጃችን ጽዮን ግርማናት ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዳት ቪኦኤ ኒውስ ዳት ካም በፌስቡክ አት ቪኦኤ አማሪክ ላይ በቀጥታ ማድመጥ ትችላላችሁ። እስከ ምሽቱ አራት ሰዓት አብረናችሁ እንቆያለን። አሁን በቅድሚያ ለዓለም ዜና እንግዶ ወልዴ በድጋሚ እንደምን አመሻችሁ። ዩናይትድ ስቴትስ የኢትዮጵያን የተፈላጊ ግለሰቦች ጥያቄ ከህግ አኳያ እያየውት ነው ማለቷ፣ ባይደንና ትራምፕ ሁለት ክርክሮችን ለማድረግ ተስማሙ፣ እንዲሁም በሩዋንዳ የዘር ፍጅት የመጨረሻዎቹ ሁለት ተፈላጊዎች መሞታቸው ተረጋገጠ የሚሉት ለምሽቱ ከያዝናቸው ውስጥ ይገኙበታል። ወደ ቀዳሚው ዜና እናልፋለን። ዩናይትድ ስቴትስ የኢትዮጵያን የተፈላጊ ግለሰቦች ጥያቄ ከሕግ አኳያ እያየውት ነው ብላለች። በኢትዮጵያ የዩናይትድ ስቴትስ አምባሳደር እርቭን ማሲንጋ ከኢትዮጵያ የፌዴራል ፖሊስ ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋራ ባለፈው ሳምንት ተገናኝተው መነጋገራቸውን አዲስ አበባ የሚገኘው የአገሪቱ ኤምባሲና የፌዴራል ፖሊስ አስታውቀዋል። የኢትዮጵያ ፌዴራል ፖሊስ ባለፈው ሳምንት አርብ ግንቦት ሁለት ቀን 2016 ዓ ም በፌስቡክ ገጹ ባሰፈረው መግለጫ በአሜሪካ የሚኖሩና በኢትዮጵያ መንግስት የሚፈለጉ ሰዎች ጉዳይ በኮሚሽነሩ መነሳቱን አመልክተዋል። ኮሚሽነሩ የአገራችንን ሰላምና ደህንነት የሚያውኩ በማለት የገለጿቸውን ተፈላጊዎች አሳልፎ በመስጠት ላይ አምባሳደሩ ትብብር እንዲያደርጉ መጠየቃቸውንም ፌዴራል ፖሊስ ጠቅሷል። ይህንኑ መነሻ በማድረግ የአሜሪካ ድምፅ የጠየቃቸው በአዲስ አበባ የዩናይትድ ስቴትስ አምባሳደር ቃል አቀባይ ማሪዞን ካምራኒ በኢሜይል በሰጡት ምላሽ አምባሳደሩ አምባሳደሩና የፌዴራል ፖሊስ ኮሚሽነር ጀኔራል ደመላሽ ገብረ ሚካኤል ባለፉ ሳምንት አርብ ግንቦት ሁለት ቀን ተገናኝተው ከዩናይትድ ስቴትስ የሚሰራጩ ቀስቃሽ ንግግሮች ስለደቀኗቸው ፈተናዎችና በእነዚሁ ተዋናዎች ሊካሄዱ ስለሚችሉ የገቢ ማሰባሰቢያዎች መነጋገራቸውን ገልጸዋል። ዩናይትድ ስቴትስ ጉዳዩን በስራ ላይ ካለው ሕግና ከሕገ መንግስታዊ መብት አንጻር እየተመለከተችው እንደሆነች አምባሳደሩ መጠቆማቸውንም ቃል አቀባዩ አስረድተዋል። ኤምባሲውም ሆነ የኢትዮጵያ ፌዴራል ፖሊስ ኮሚሽን በመግለጫዎቻቸው በስም የጠቀሷቸው ግለሰቦችም ሆነ አካላት የሉም። በዓለም አቀፍ ፍርድ ቤት ሲፈለጉ የነበሩ የመጨረሻው ሁለት የሩዋንዳ ዘር ፍጅት ተከሳሾች መሞታቸውን ማረጋገጡን በጉዳዩ ላይ የተቋቋመው ችሎት ትላንት አስታውቋል። ሪያንዱካዮ በሚል ስም ብቻ የሚጠራውና ቻርለስ ሱኩባቦ በሩዋንዳ የዘር ፍጅት ጉዳይ በተቋቋመው ዓለም አቀፍ ችሎት ሲፈለጉ የነበሩ የመጨረሻዎቹ ተከሳሾች መሆናቸውም ታውቋል። በብሔራዊ ደረጃ ግን አሁንም ከአንድ ሺህ በላይ ተጠርጣሪዎች በመፈለግ ላይ መሆናቸው ተገልጿል። ሁለቱ ግለሰቦች ስምንት መቶ ሺህ ቱትሲዎችንና ለዘብተኛ ሁቶዎችን በጨረሰው የዘር ፍጅት ላይ ተሳትፈዋላቸው በሚል ለሩዋንዳ በተቋቋመው ዓለም አቀፍ የወንጀል ችሎት በእንደ አውሮፓውያን አቆጣጠር 1995 ክስ ቀርቦባቸው ነበር። ሲኪ ቦዋቦ በእንደ አውሮፓውያን አቆጣጠር 1998 በቻድ መሞቱን እና በዛው መቀበሩን እንዲሁም ሪያን ዱካዮ ደግሞ ወደ ኮንጎ ዲሞክራቲክ ሪፐብሊክ ከሸሸ በኋላ ከዛም ወደ ዛየር ተሻግሮ ኪንሻሳ ላይ በ1998 ሕይወቱ ማለፉን ፍርድ ቤቱ አስታውቋል። በሩዋንዳ የዘር ፍጅት ጉዳይ በዓለም አቀፉ ፍርድ ቤት ሲፈለጉ የነበሩ ተከሳሾች ሁሉ መለየታቸውንም ችሎቱ ጨምሮ አስታውቋል። በመላው የጋዛ ሰርጥ ሰማንያ በሚሆኑ ኢላማዎች ላይ የአየር ድብደባ መፈጸሙን የእስራኤል ሰራዊት ዛሬ አስታውቋል። የእግረኛ ጦሩም በምስራቅ ራፋ በኩል በመዋጋት ላይ መሆኑንም አስታውቋል። በሰርጡ ደቡብ የምትገኘው ራፋ ከተማ እስራኤል ከሐማስ ጋር በምታደርገው ጦርነት ዋና ትኩረት ሆናለች። ከጋዛ ሰርጥ የተነሳው ጥቁር ጭስ ከደቡብ እስራኤል ሆኖ ይታይ እንደነበርም ተነግሯል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዝ በእስራኤል መከላከያ ኃይል በራፋ አካባቢ የሚደረገው የተባባሰ ወታደራዊ እንቅስቃሴ እንዳስደነገጣቸው ተናግረዋል። ባለፈው አንድ ሳምንት ብቻ አራት መቶ ሺህ ፍልስጤማውያን በግዳጅ መፈናቀላቸው ተመልክተዋል። አስቸኳይ ሰብአዊ የተኩስ ማቆም እንዲደረግና ታጋቾች በሙሉ እንዲለቀቁ ጉቴሬዝ ጠይቀዋል። ከጋዛ ነዋሪዎች ውስጥ ግማሽ ያሉ ከሌሎች የሰርጡ አካባቢዎች በመሸሽ በራፋ ተሰባስበው የሚገኙ ሲሆን የመጠለያ የመጸዳጃ እና ንጹህ ችግር እንደገጠማቸውም ታውቋል። አድማጮቻችንና ተመልካቾቻችን ይህ ዜና በቀጥታ የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ነው። የአሜሪካው የውጭ ጉዳይ ሚኒስትር አንቶኒ ብሊንከን ትላንት ማክሰኞ በይፋ ባልተገለጸ ድንገተኛ ጉብኝት ዩክሬን በመግባት የአሜሪካ ባለስልጣናት ጠንካራ ማስተማመኛ ብለው የጠሩትን መልእክት ማድረሳቸው ታውቋል። ብሊንከን ኪቭ የገቡት የዩክሬን ኃይሎች በምስራቅ የአገሪቱ ክፍል ከሩሲያ ሰራዊት ጋር ከፍተኛ ፍልሚያ ላይ በሚገኙበትና ከአጋሮቻቸው የመሳሪያ እርዳታ በሚጠባበቁበት ወቅት ነው። ብሊንከን ከአገሪቱ ፕሬዚደንት ቮሎዲሚር ዘሌንስኪ እንዲሁም ከጠቅላይ ሚኒስትሩና ከውጭ ጉዳይ ሚኒስትሩ ጋር ውይይት ማድረጋቸው ታውቋል። ብሊንከን በቆይታቸው በጦር ሜዳ ስላለው ውሎ ወቅታዊ መረጃን አሜሪካ በጸጥታና ኢኮኖሚ መስክ ያደረገችው እርዳታ ያመጣውን ውጤት፣ ዘላቂ የሆነ የጸጥታና የኢኮኖሚ ትብብርን እንዲሁም ዩክሬንን ኢኮኖሚ እንዲያንሰራራ ለማድረግ በመካሄድ ላይ ስላሉ ጥረት በተመለከተ እንደሚነጋገሩ የአሜሪካው የውጭ ጉዳይ ሚኒስትር ቃል አቀባይ ማቲው ሚለር አስታውቀዋል። አሜሪካ ባለፈው አርብ የአራት መቶ ሚሊዮን ዶላር የጦር መሳሪያ እርዳታ ለዩክሬን መላኳን አስታውቃለች ሩሲያ በካርኪቭ ክልል በምድር በማድረስ ላይ ያለችውን ጥቃት ለመመከት ማድረግ የሚቻለው ሁሉ መሳሪያ በአስቸኳይ ለዩክሬን እንደሚላክ ዋይት ሀውስ ሰኞ ዕለት አስታውቋል ይህ በእንዲህ እንዳለ በዩክሬን በመካሄድ ላይ ያለውን ጦርነት በተመለከተ ሩሲያ ለመደራደር ዝግጁ መሆኗን ፕሬዚደንት ቭላዲሚር ፑቲን ቻይናን ለመጎብኘት ዝግጅት ላይ ባሉበት ወቅት አስታውቀዋል ለመንግስታዊው ሺንዋ ዜና አገልግሎት ቃለመጠይቅ የሰጡት ፑቲን ሩሲያ ድርድርን ተቃውሞ አታውቅም። ለግጭቱ በሰላማዊ መንገድ ሁሉን አቀፍ ዘላቂና ፍትሐዊ መፍትሄ እንዲገኝ ሩሲያ ትሻለች ማለታቸው ተጠቅሷል። ፑቲን ሩሲያ በዩክሬን የምታካሄደውን ጦርነት በምትደግፈው ቻይና የሚያደርጉት ጉብኝት የመጣው የአገራቸው ጦር በዩክሬን ሰሜን ምስራቅ ካርኪፍ ክልል ጥቃቱን ባጠናከረበት ወቅት ነው። ቻይና በጉዳዩ ላይ ገለልተኛ አቋም እንዳላት ብታስታውቅም ሩሲያ ዩክሬንን ያጠቃችው በምዕራቡ ዓለም ትንኮሳ ምክንያት ነው የሚለውን የሞስኮ መከራከሪያ ትቀበላለች። ፕሬዚደንት ጆ ባይደን እና የቀድሞ ፕሬዝደንት ዶናልድ ትራምፕ ሁለት የምርጫ ዘመቻ ክርክሮችን ለማድረግ መስማማታቸው ታውቋል። የመጀመሪያው ክርክር እንደ አውሮፓውያን አቆጣጠር ሰኔ 27 24 በሲኤንኤን ቴሌቪዥን የሚደረግ ሲሆን፣ ሁለተኛው ደግሞ መስከረም 10 24 በኤቢሲ ቴሌቪዥን እንደሚደረግ ቀን ተቆርጥሮለታል። ሲኤንኤን የሚያካሄደው ክርክር አትላንታ በሚገኘው ስቱዲዮ የሚደረግ ሲሆን በአዳራሹ ተመልካቾች እንደማይገኙ ጣቢያው አስታውቋል። ለ30 ዓመታት የፕሬዝደንታዊ እጩዎችን ክርክር በሚያካሄደው ገለልተኛ ወገን በሚዘጋጀው ክርክር ላይ ባይደን እንደማይሳተፉ ትናንት ሮቡ አስታውቀዋል። ሦስተኛው ወገን ሳይኖር ከትረምፕ ጋር በቀጥታ ሁለት ክርክሮችን በሚዲያ በሚዘጋጅ መድረክ ለማድረግ ባይደን ሀሳብ አቅርበው ትረምፕ ተቀብለውታል። በመጨረሻም በፈረንሳይ እስረኛ ያስለቀቁ ታጣቂዎችን ፍለጋው ዛሬም ቀጥለዋል። በፈረንሳይ ትናንት አንድ እስረኛን አጅበው በሚሄዱ ጠባቂዎች ላይ ተኩስ በመክፈት ሁለቱን ገድለው ሶስቱን በማቁሰል እስረኛውን ያስመለጡ ታጣቂዎችን ፍለጋ መቀጠሉ ታውቋል። ከአደንዛዥ ዕፅ ጋር በተያያዘ ግድያ ተይዞ የነበረውንና መሐመድ አምራ የተባለውን ግለሰብንም ሆነ አስመላጮቹን ለመፈለግ ብዛት ያለው ኃይል መመደቡን የፈረንሳይ የአገር ውስጥ ሚኒስቴር አስታውቋል። ድርጊቱ ፈረንሳይን እጅግ እንዳስደነገጠ በመነገር ላይ ነው። ጥቃት የፈጸመው ታጣቂ ቡድን እንደሚያዝና ዋጋ እንደሚከፍልም የአገሪቱ ጠቅላይ ሚኒስትር ዝተዋል። ከእስር ያመለጠው የ30 ዓመቱ መሐመድ አምራ ዘረፋን ጨምሮ በ13 ወንጀሎች ጥፋተኛ የተባለ ሲሆን የመጀመሪያውን ወንጀል የፈጸመው የ15 ዓመት ልጅ ሳለ እንደነበር አቃበያነ ሕግ አስታውቀዋል። ጥቃት አድራሾቹ የእስረኞች ማመላለሻ ተሽከርካሪው ሲወጣ ጠብቀው ከያዙት መኪና ጋር በማጋጨትና ቀጥሎም ተኩስ በመክፈት እስረኛው እንዲያመልጥ አድርገዋል ተብሏል። ክብራትና ክብራንድ ለምሽቱ ያስኩ ዜና በዚሁ ተፈጽሟል። ለቀሪ ፕሮግራሞች ወደ ደረጀ መልሳቸዋሉ። እንግዲህ ወልደን ለዓለም ዜናዎቹ እናመሰግናለን። በመከታተል ላይ ያላችሁት ከአሜሪካ ድምፅ የሚተላለፍላችሁን የረቡዕ ምሽት ዝግጅታችንን ነው። ፕሮግራሙን በመምራት አብሬያችሁ የማመሸው ደረጀ ደስታ ነኝ። ንጉሱ ታምሬ ስርጭቱን ከስቱዲዮ ይቆጣጠርልናል። የዘገባዎቹን ምስልና ድምፅ ያቀናበሩልን ግርማ ደገፋና ሲሳይ አሸናፊ ናቸው። ዌብና ማህበራዊ ድረገጽ አሰናጃችን አበባየው ገበያው ናት። የምሽቱ ዋና አዘጋጅ ጽዮን ግርማ። አሁን ወደ ምሽቱ አብይ ርዕስ እናልፋለን። በኢትዮጵያ ጊዜያዊ አገር አቀፍ የተኩስ ስምምነት እንዲፈጸም ዩናይትድ ስቴትስ ጠየቀች። በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን መሲንጋ ዛሬ ባደረጉት የፖሊሲ ንግግራቸው ፋኖ ፊቱን ወደ ድርድር እንዲያዞር፣ ህወሓት በኃይል ግዛት ለማስመለስ ከሚደረግ እንቅስቃሴ እንዲቆጠብና የኦሮሞ ነጻነት ሰራዊት የሰላም ውይይት እንዲቀጥል አሳስበዋል። የኢትዮጵያ መንግስትም የሀገሪቱን ችግሮች በኃይል ለመፍታት ከሚያደርገው ጥረት እንዲቆጠብ የጠየቁት አምባሳደሩ በእስር ላይ የሚገኙ ቁልፍ የፖለቲካ ሰዎችን መፍታቱ ጠቃሚ እንደሆነ ጠቅሰዋል። ያንን ማድረግ ኢትዮጵያውያን የሚፈልጉትን የፖለቲካ ውይይት ሊያግዝ እንደሚችልም ተናግረዋል። ኬኔዲ አባተ በኢትዮጵያ የዩናይትድ ስቴትስ አምባሳደር ኤርቪን ጄማሲንጋ ዛሬ ግንቦት 7 ቀን 2016 ዓ ም አገራቸው በኢትዮጵያ ወቅታዊ ጉዳይ ላይ ያላትን ፖሊሲ የሚያንጸባርቅ ንግግር አድርገዋል። አምባሳደሩ በአዲስ አበባ በሚገኘው የአሜሪካ ግቢ ባደረጉት ንግግር በኢትዮጵያ በትጥቅ ግጭት ውስጥ የሚገኙ አካላት ግጭት አቁመው በንግግር ሰላም እንዲያሰፍኑና የሰብአዊ መብቶችን እንዲያከብሩ አሳስበዋል። በአፍሪካ ቀንድ የዩናይትድ ስቴትስ ልዩ መልእክተኛ አምባሳደር ማይክ ሀመር እንዲሁም የተለያዩ የሲቪክ ተቋማትና የፖለቲካ ፓርቲዎች መሪዎችና ተወካዮች በተገኙበት ባደረጉት የፖሊሲ ንግግራቸው ናቸው ኢትዮጵያ በአሁኑ ወቅት በውስጣዊ ግጭቶች እየታመሰች እንደምትገኝ አስታውሰዋል። የታጠቁ ቡድኖች ፖለቲካዊ ዓላማዎቻቸውን በአመፅ ለማሳካት እየገፉ መሆናቸውና መንግስት ይህን ለመከላከል የሚወስዳቸው እርምጃዎች በፖለቲካ ምህዳሩ ላይ የማይካድ ተጽዕኖ ያለው መሆኑን የተናገሩት አምባሳደር ማሲንጋ ውይይትን ወደ ጎን ያለው ይህ አካሄድ የመብት ጥሰቶችም እንዲቀጥሉ ማድረጉን ገልጸዋል። በመላ አገሪቱ ሰላማዊ ዜጎች በተለያዩ ተዋናዮች ከሕግ አግባብ ውጭ የሆነ ግድያ፣ የዘፈቀደ ስርዓት፣ አስገዳጅ ስወራ፣ ከግጭት ጋራ የተያያዘ ጾታዊ ጥቃትና ሌሎችም ጥቃቶች እየተፈጸሙባቸው መሆኑን የሚገልጹ ዘገባ ዘገባዎችን ስናይ እጅግ አዝነናል፣ ሲሉም ተናግረዋል። እነዚህ ጉዳዮች እውነተኛና ግልጽ የሆነ የሽግግር ፍትህ ሂደትን በመሰለ ተጠያቂነት ባለው መልኩ በአስቸኳይ ሊፈቱ ይገባል ያሉት አምባሳደሩ ለታጣቂዎችና ለመንግስት አንድ ባንድ በቀጥታ ጥሪ አቅርበዋል። ለኦሮሞ ነጻነት ሰራዊት ባስተላለፉት መልእክት ተከታዩም ብለዋል። በኦሮሚያ ላላችሁ ለኦሮሞ ነጻነት ሰራዊት በዳሬ ሰላም በድርድር ጠረጴዛ ስምምነት ላይ ለመድረስ ትልቅ ጥረት አድርጋቸዋል። እጅ አትስጡ። እምነትን መልሶ ለመገንባትና ከፍተኛ የህዝብ ድጋፍ ያለውን ሰላም ለማስፈን ጥረት አድርጉ። ጦርነቱ በመቀጠሉ ብዙ ሰዎች እየተሰቃዩ ነው። በአማራ ክልል የትጥቅ ትግል የሚያደርጉ የፋኖ ታጣቂዎችን ደግሞ ፊታቸውን ወደ ውይይት ጠረጴዛ እንዲመልሱ አሳስበዋል። በአማራ ለሚታገሉ ራሳቸውን ፋኖ ብሎ ለሚጠሩ እባካችሁ ውይይትን አለመቀበላችሁ ብዙ የሚጠቅማችሁ እንዳልሆነ ይወቁ። እንደ ሌሎቹ የኢትዮጵያ ክልሎች ሁሉ በቀጠለው ጦርነት ምክንያት እየተሰቃዩ ያሉት ንጹሐን ዜጎች ናቸው። ብዙ የአማራ ተወላጆች አላማቸው ፍታዊ ነው ብለው በጽኑ ያምናሉ ከሆነ እነዚያም መከራከሪያዎች በግጭት ሳይሆን በውይይት ማሳየት አለባችሁ። ለህወሓት ባስተላለፉት መልእክት ደግሞ ግዛትን በኃይል ከማስመለስ ተግባር እንዲቆጠብ አሳስበዋል። በትግራይ ላሉት ለህወሓት የአገር ውስጥ ተፈናቃይ ዜጎችን መመለስን የመሳሰሉ ቁልፍ ጉዳዮችን ለመፍታት ሁሉን አቀፍ ስርዓትና ክብር ያለው ግዛትን በኃይል ማስመለስን የማያካትት ሂደት እንዲከተል አሳስባለሁ። በአገራዊ ምክክርና በሽግግር ፍትሕ ሂደቶች ላይ የእናንተ ሙሉ ተሳትፎ ማድረግ ለክልላችሁ ብቻ ሳይሆን ለመላው ኢትዮጵያ ሰላምና መረጋጋት ወሳኝ ይሆናል። የኢትዮጵያ መንግስትን በተመለከተ ደግሞ ተከታዩም ብለዋል። ኢትዮጵያን የማስተዳደር ኃላፊነት ላለባቸው አካላት፣ ለመንግስት አገሪቱ ከጦርነት አውድማ ይልቅ በሰላም የምታተርፈው ብዙ ነገር አለ። በደህንነት ላይ ያተኮረ አካሄድ ውስብስብ የፖለቲካ ጉዳዮችን አይፈታም። መንግስትን የሚተቹትን ማሰርና ማዋከብ መፍትሄ ሊሰጣቸው የሚገቡ ጉዳዮችን አይፈታም። ኢትዮጵያውያን የሚፈልጉት የፖለቲካ ውይይት ቁልፍ የፖለቲካ ሰዎችን በመፍታት ሊደገፍ ይችላል። አምባሳደር ማሲንጋ ጊዜያዊ አገር አቀፍ የተኩስ አቁም ስምምነት እንዲፈጸምም ጠይቀዋል። ሁሉም የታጠቁ ተዋናዮች በመላ አገሪቱ አዳዲስ የህዝብ መፈናቀልን ጨምሮ ለሰዎች ስቃይ አስተዋጽኦ በማበረከት ላይ ናቸው። ይህ መቆም አለበት። ትምህርት ቤቶችን የጤና ተቋማትንና የውሃ መሠረተ ልማቶችን ኢላማ ማድረግ እንዲቆም፣ የተሟላና ያልተገደበ ሰብአዊ አቅርቦት እንድኖርም ጥሪዬን አቅርባለሁ። ይህም እንደ መነሻ ጊዜያዊ አገር አቀፍ የተኩስ አቁምን ይጨምራል። ግጭት የኢትዮጵያውያንን ስቃይ ከማባባስ ባለፈ የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ የሚተላለፍላችሁን የረቡዕ ምሽት ዝግጅታችን ነው። የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በጋምቤላ ክልል ኢታንግ ልዩ ወረዳ ባለፈው እሁድ በታጣቂዎችና በመንግስት የጸጥታ ኃይሎች መካከል በተከሰተ ግጭት 11 ሰዎች መገደላቸውን ክልሉ የክልሉ የሰላምና የጸጥታ ቢሮ ለአሜሪካ ድምፅ ገልጿል። በግጭቱ ስምንት የልዩ ወረዳው ነዋሪዎች ሲገደሉ ሶስት የመንግስት ጸጥታ ኃይሎች ህይወት ማለፉን የቢሮው ኃላፊ አቶ ባጋል ጆግ አስታውቀዋል። የተቃዋሚው የጋምቤላ ህዝቦች ዴሞክራሲ ንቅናቄ ፓርቲ በበኩሉ በግጭቱ ከተገደሉት ሰዎች በተጨማሪ ከ150 በላይ ነዋሪዎች መፈናቀላቸውን አመልክቷል። የክልሉ አደጋ ስጋት ስራ አመራር ቢሮ ደግሞ በግጭቱ ምክንያት ከ10 ሺህ በላይ ህዝብ ተፈናቅሏል፣ እገዛ ለማድረግም እርዳታ እያፈላለግን ነው ብሏል። ገብረ ሚካኤል ገብረ መድህን ዝርዝር አለው። ባለፈው ሳምንት እሁድ ግንቦት አራት ቀን 2016 ዓ.ም ከማለዳው 11 ሰዓት በጋምቤላ ክልል ኢታንግ ልዩ ወረዳ በታጣቂዎችና በመንግሥት የጸጥታ ኃይሎች መካከል በተቀሰቀሰ ግጭት የሰው ሕይወት ማለፉን ለደህንነቱ በመስጋት ማንነቱ እንዳይገለጽ የጠየቀን አንድ የአካባቢው ነዋሪ ተናግረዋል። ስንት ሰው ተገደለ? ወደ አስር አስር ሰው የቆሰሉ ደግሞ ከሀያ በላይ ነው። ብዙ የኮሚኒቲ ሳቶች ቤቶች ተቃጥሏል። ቢታን ልዩ ወረዳ ውስጥ ቱልኮት የሚባል የገጠር ቀበሌ። የጋምቤላ ከተማ የመጀመሪያ ደረጃ ሆስፒታል ኃላፊ አቶ ሮን ጎኝ ደግሞ ባለፈው እሁድ የተወሰኑ የግጭት ተጎጂዎች ወደ ሆስፒታል መግባታቸውን አስታውቀው የሞተ ሰው ግን አልነበረም ብለዋል። ከአንድ ሰባት ስምንት ሰው ነው ይመጣ እኛ ጋ ሞትም የለም ጉዳቶቹም ኔን ያለም አለ አንድ ብቻ ሪፌር አርገናል ወደ ረጅም። በኢታንግ ወረዳ በተከሰተው ግጭት ስለደረሰው ጉዳት በአሜሪካ ድምፅ የተጠየቁት የክልሉ የሰላምና ጸጥታ ቢሮ ኃላፊ አቶ ባጓል ጆክ በግጭቱ ከማህበረሰቡ ስምንት ከመንግሥት የጸጥታ ኃይሎች ደግሞ ሦስት በድምሩ አስራ አንድ ሰዎች መገደላቸውንና ሀያ ሦስት ሰዎች መቁሰላቸውን በአጭር የጽሑፍ መልእክት ገልጸውልናል። የተቃዋሚው የጋምቤላ ህዝቦች ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር አቶ ሳይመን ቱት በበኩላቸው በግጭቱ ከተገደሉት ሰዎች በተጨማሪ በሺዎች የሚቆጠሩ ነዋሪዎች መፈናቀላቸውንና የቤት እንስሳትም መጥፋታቸውን ለአሜሪካ ድምፅ ተናግረዋል። ቀያቸው ለቆ የተበተኑት የመንደሩ ነዋሪዎች ከአስራ አምስት ሺህ በላይ ተፈናቅለዋል። ተበትኖ የት እንዳሉ ያልታወቀ ወደ አንድ ሺህ ሁለት መቶ ከብት የት እንዳለ አይታወቅም። ከሶስት ሺህ በላይ ፍየልና በጎች የት እንዳለ አይታወቅም። ባይዘወይ መንደሮቹን ተለቋል። ህብረተሰቡ እዛ ውስጥ የለውም። መንደሮቹን ለቆ ወጥተዋል። ወደ ላሬ ወደ ላሬ መንደሮች በግጭቱ ለተፈናቀሉት ሰዎች እገዛ ለማድረግ ድጋፍ የማፈላለግ ስራ እየተሰራ መሆኑን ደግሞ የጋምቤላ ክልል የአደጋ ስጋት ስራ አመራር ቢሮ ኃላፊ አቶ ጋድቤል ሙን አመልክተዋል። እርዳታ ገና ነ እርዳታ መፈላለግ ላይ ነና፣ እርዳታ ገና አልተገኘም። ምን ያህል ነው የተፈናቀሉት? ወደ አስር ሺህ ሶስት መቶ ሰባ ህዝቦች ናቸው የተፈናቀሉት። ሌላስ ጉዳት ደረሳለ? የተቃጠሉ ቤቶች የተቃጠሉ ቤቶች አሉ። የሞተ ከብቶች አሉ። ቁጥሩም ገና አልመጣም። የተጎዱ ሰዎችስ እንደው የቆሰሉ የሞቱ የሞቱም ገና መረጃውን አሁን አላገኘውም። ግጭቱ በተነሳበት አካባቢ ካሉት መንደሮች ነዋሪው ሙሉ ለሙሉ ለቆ ወጥተዋል ያሉት የጋምቤላ ሕዝቦች ዲሞክራሲያዊ ንቅናቄ ፓርቲ ሊቀመንበር አቶ ሳይመን ቱት በኢታንግ ልዩ ወረዳና 45 ኪሎ ሜትር ርቆ በሚገኘው የጋምቤላ ከተማ መካከል የትራንስፖርት እንቅስቃሴ መስተጓጎሉንም አክለው ጠቁመዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ። በደቡብ ኢትዮጵያና የኦሮሚያ ክልሎች አዋሳኝ ዳግም በተነሳ ግጭት ሶስት ሰዎች መገደላቸው ተገለጸ። በደቡብ ኢትዮጵያ ክልል ኮሬ ዞን ጎርካ ወረዳና በኦሮሚያ ክልል የምዕራብ ጉጂ ዞን ሱሮ ባርጉዳና ገላና ወረዳዎች አዋሳኝ አካባቢዎች በታጠቁት ሰዎች መካከል ውጊያ እየተካሄደ መሆኑን ነዋሪዎች አስታወቁ። በምዕራብ ጉጂ ዞን የገላና ወረዳ አስተዳደር ሰላምና ጸጥታ አስተዳደር ጽፈት ቤት ኃላፊ አቶ ኢያሱ ጂኦ ግጭቱ ትላንት ማክሰኞ መቀስቀሱንና አንድ አርብቶ አደር ሲገደል ሌላ አንድ መቁሰሉን ለአሜሪካ ድምፅ በስልክ አረጋግጠዋል። በደቡብ ኢትዮጵያ ክልል ኮረ ዞን ጎርካ ወረዳና በኦሮሚያ ክልል ምዕራብ ጉጂ ዞን። ሱሮ ባርጉዳና ገላና ወረዳዎች አዋሳኝ አካባቢዎች ትላንት ማክሰኞ ጠዋት ሁለት ሰዓት ገደማ በታጠቁ ሰዎች መካከል የተጀመረው የተኩስ ልውውጥ ዛሬም አለመቆሙን በደህንነት ስጋት ምክንያት ስማቸው እንዳይገለጽ ጠየቁና የአይንማኝ መሆናቸውን የጠቀሙ የአካባቢ ነዋሪ ለአሜሪካ ድምፅ በስልክ ተናግሯል። ግጭቱ በሰው ህይወትና በንብረት ላይ ጉዳት እያደረሰ እንደሚገኝም የአይንማኙ አስረድቷል ወስረድቷል። ጥይት ድምፅ አሁንም ያው ምልልስ ተሰምቷል። ትላንት ነበረ ኃይለኛ ግጭሰው አርሶ አደሩ የሞተበት እንደገና ማሳ ላይ ያለው አታክልት እንዳለ ቡና ሙዙ፣ እንደገና በቆሎው መዘርዘር የጀመረ እንደገና እንዳለ ተጨፍጭፎ፣ ያው ፊት ለፊት ነው። አሁን ያው ውጊያው እንደ ትላንትና ዋልጣጣቱም እንጂ ውጊያው አሁንም ያው ጀምሯል። ትላንትና የሞተው አንድ ሰው ነው። አንድ ሰው ተጎድቷል፣ ሆስፒታል ነው ያለ። በተመሳሳይ የደህንነት ስጋት ስማቸውን ያልተናገሩት አስተያየ ሰጭም የተኩስ ልውውጡ በአንጻራዊነት ጋቢብልም አሁንም ግጭቱ ቀጥሏል ብሏል። ትላንትና ነው ይከብዳል። ትንሽ መክበዶም ዝግጅት ያለበት ነገር ይመስላል። መደበኛ መሳሪያም አለ፣ ሌላም መሳሪያም ያለ ይመስላል። በግጭቱ አካባቢ የተለያየ ድምጾች ነበር። በአይን ባናዩ ድምጾቹ የተለያየ መሳሪያ እንዳለ ያሳያል። በምዕራብ ጉጂ ዞን የጋላና ወረዳ አስተዳደር ሰላምና የጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ እያሱ ጂኦም በተጠቀሱት የሁለቱ ክልሎች ዞኖች አዋሳኝ አካባቢዎች በታጠቁ ግለሰቦች መካከል ግጭቱ ከትናንት ማክሰኞ አንስቶ መቀጠሉን የአሜሪካ ድምፅ በስልክ አረጋግጧል። በግጭቱም ከጉጂ በኩል ቢያንስ አንድ ሰው መገደሉና ሌላ አንድ ሰው መቁሰሉን ኃላፊው አስታውቀዋል። አርሶ አደር ና አርብቶ አደር እንደተጋጩ ና ከሱሮ ወገን አንድ ሰው እንደቆሰለ ና አንድ ሰው እንደሞተ ነው ማራጃ ያሰማሁት። ከዛ ውጪ ዛሬ ላይ የተከሰተ ግጭት በገላና ወረዳ የለም። የኮረ ዞን የሰላም ና ጸጥታ መምሪያ ኃላፊ አቶ ተፈራ ቦንዶራ በበኩላቸው በግጭቱ ከጃሎ ና ከሻፉለም ቀበሌ ገበሬ ማህበር ሁለት ሰዎች ሲገደሉም አንድ ሰው መቁሰሉን ተናግሯል። ለጊዜው መጠናቸው ያልታወቁ የደረሱ ሰብሎች መጨፍጨፋቸውን ማስታውቀዋል። ጠዋት ላይ ይህል ጨርስ ነበረ። ያንን ተከትሎ የተመነጠረውን ይህን ለማየት ሶስት ወርድ ያው በዛ በኩል ያንን ቀጠና ላይ አንድ ሰው በጤት ተመታ። በዛ ምክንያት ቀጠና ላይ የቱኩስ ልውውጥ ከሁለቱም ወገኖ ነው ሰው ሊጎዳ ችሏል። ምን ያህል ሰው ነው ተጎዳው? ያሉ አካባቢ አንድ ሰው ተገሉ። በሰአት አካባቢ ሻፕሌ እና በፍሉኮ ጅዞላ ሶስቱ ቀጠና ላይ አንድ ቁስል እና አንድ ሞት ነው ከኛ በኩል በታች በኩል ያለውን መረጃ አልተቀያየርኩም። በአካባቢው ያለው ግጭት ይቆማል ቢባልም ከጊዜ ወደ ጊዜ የተባባሰ መቀጠሉን ያመለከቱት ኃላፊው አቶ ተፈራም ግጭቱን ለማስቆምና ዘላቂ ሰላም ለማስፈን እንዲቻል የፌዴራል ፖሊስና የአገር መከላከያ ሰራዊት ይገዛ እንደሚያስፈልግም ጠቁሟል። እታች ሩቅ ላይ ያው ዘላት ኃይል ጫካ ውስጥ ስላለ የመከላከያ ኃይላችን ርቀት ላይ ነው ያለው። በሁለቱም ወገን የገባ የመንግስት ሰራዊት የለም። በአንጻሩ በምዕራብ ጉጂ ዞን የገላና ወረዳ አስተዳደር የሰላምና ጸጥታ አስተዳደር ጽሕፈት ቤት ኃላፊ አቶ ኢያሱ ጂኦም መከላከያ ሰራዊት በቅርበት አለ ብሏል። ኮሞንቺ አካባቢ አስተማረ ነው አስቀመጡ ነው የጸጥታ ኃይሎች አሉ። በቅርበት ደግሞ ሁለት ኪሎ ሜትር ላይ የማይሞላት መከላከያ አለ። ከዛ ውጭ ያው ቃርታ ላይ መከላከያ አለች። ጥቃቱ ከዚህ በፊት በደፈጣ መልክ ይፈጸም እንደነበረም ያወሱት አቶ ተፈራ አሁን የአካባቢው የጸጥታ ችግር ብዙሀን አካላት ወደሚሳተፉበት ግጭት ተለውጧል ብሏል። ትናንት ጠዋት ተቀዝቅሶ ቀን ሙሉ በተደረገው የተኩስ ልውውጥ ከፍተኛ ጉዳት እያደረሰ እንደሚገኝም አቶ ተፈራ አስረድተዋል። በቡድን ተደራጅቶ የሚንቀሳቀሰው አላቆመ ያንን ተከትሎ ሁለቱም ማህበረሰብ በወሰን አካባቢ ስላለ ሳይፈልግ በቀጠናው ላይ ወገን ጠላት መለየት ስለማይቻል፣ ይሄ ነው ያኛው ነው ሳይባል ራስን እጠብቃለሁ እጠብቃለሁ በሚል ሰው በሚቀርበው ያ ወደ ግጭት ያመራል ማለት ነው የታጠቁ ሸማቂዎችን ጨምሮ ግጭት ውስጥ የገቡ ግለሰቦች በህግ ተጠያቂ የተደረጉ እንደሆነም የገለጹት አቶ እያሱ አካባቢውን የማረጋጋት ስራ እየተሰራ ነው ብሏል። መንግስት እርምጃው እየወሰደ እዛነ በተከሰተ መንገዱ ተዘጋ ከዛ ገብተን ያት ለዛ ጉዳይ ብለን ኮምቦልቻ ላይ አስቀምጦ ሰራዊት እስካሁን እዛ ሆኖ ሆኖ ይህ ህብረተሰብ አገልግሎት እንዳገኝ እያደረገ በአካባቢው ለአመታት የዘለቀውን የጸጥታ ችግር በእርቀ ሰላም ለመቋጨት ባለፈው ህዳር ወር ሁለት ሺ አስራ ስድስት ዓመተ ምህረት በተደረገው ጥረት የተመለሰው መረጋጋት አሁን ዳግም መታወቁ ተገልጿል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዴዮስ ሐዋሳም። በፌዴራል የመንግስት መስሪያ ቤት ኢትዮጵያን የሚመስል የሰራተኛ ስብጥር መኖሩን የሚያረጋግጥ የብሔር ብሔረሰቦች ብዙሃነትና አካታችነት ያገናዘበ ስርዓት ተግባራዊ መደረግ እንዳለበት የሚደነግግ የአዋጅ ረቂቅ ለፓርላማ ቀረበ። የአዋጁ ረቂቅ ላለፉ ስድስት ዓመታት በስራ ላይ ያለውን የፌዴራል መንግስት ሰራተኛ አዋጅ ቁጥር 1064/2010 የሚያሻሽል ነው። የአሜሪካ ድምፅ በጉዳዩ ላይ ያነጋገራቸው በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና የልማት አመራር ትምህርት ክፍል መምህር ዶክተር አደም ከድር አዋጁ በቂ ውይይትን እንደሚፈልግ ገልጸው በትክክል ተግባራዊ ለማድረግም አስቀድመው የህዝብና ቤት ቆጠራ ማካሄድ አስፈላጊ ስለመሆኑ ይናገራሉ። አዋጁ አንድን ቡድን ብቻ ለመጥቀም እንዳይውል ማድረግና ምደባው የስራ ችሎታንም ማዕከል ባደረገ መልኩ እንዲከናወን የሚያስችሉ ሁኔታዎች መኖራቸውንም ማረጋገጥ እንደሚገባ አስገንዝበዋል። አስማማ አየነ ተጨማሪ አለው። የህዝብ ተወካዮች ምክር ቤት ባካሄደው 26ኛ መደበኛ ስብሰባው ከተወያየባቸው አጀንዳዎቹ መካከል የፌዴራል መንግሥት ሠራተኞች አዋጅ ቁጥር 1064/2010ን ለማሻሻል የቀረበው ረቂቅ አዋጅ ይገኝበታል። ላለፉት ስድስት ዓመታት በሥራ ላይ ያለውን አዋጅ ማሻሻል ያስፈለገው ብዛህነትን የጠበቀ የመንግስት አገልግሎትና አስተዳደር ስርዓት ለመዘርጋት መሆኑን በፓርላማው የመንግስት ተጠሪ ሚኒስትር አቶ ተስፋይ በልጅጌ በማብራሪያቸው ተናግረዋል። የመንግስት ሰራተኞች የሰው ኃይል ምልመላና መረጣ ግልጽነት ባለው ውድድርና ብቃት ላይ የተመሰረተ ሆኖ ኅብረ ብሔራዊነትን፣ የአካል ጉዳተኞች፣ የጾታ ተዋጽኦ እና የመሳሰሉትን ብዛህነትና አካታችነት ያገናዘበ የመንግስት ሰራተኞች ስብጥርን ከግምት ውስጥ ያስገባ የመንግስት አገልግሎትና አስተዳደር ስርዓት መገንባት አስፈላጊ በመሆኑ ይህ ረቂቅ የፌዴራል መንግስት ሰራተኞች አዋጅ ተዘጋጅቷል። በረቂቅ አዋጁ ማሻሻያ ከተደረገባቸው ጉዳዮች ውስጥ የደሞዝ ጭማሪ፣ የደሞዝ እርከን ክፍያና ጥቅማጥቅሞች፣ ማትጊያና ማበረታቻ ስርዓት ይገኝበታል። የሰራተኞች ብቃት ምዘናና ማረጋገጫ ስልጠና አሰጣ፣ ስራ ስምሪትና ነጻ ገለልተኛ ስርዓት መገንባት የመንግሥት ሰራተኝነት ውል ማቋረጥና ማራዘም ሌሎች የተካተቱ ጉዳዮች መሆናቸውን የመንግሥት ተጠሪ ሚኒስትሩ አቶ ተስፋዬ በልጂጌ ተናግረዋል። በፓርላማው የአማራ ብሔራዊ ንቅናቄ አብን ተወካይ የሆኑት አቶ አበባው ደሳለውና ሌላው የምክር ቤት አባል አቶ ከድር እንድሪስ በረቂቅ አዋጁ በተካተተው በመንግሥት መስሪያ ቤቶች ብዛነትን ማካተት በተመለከተ ጉዳይ ላይ አስተያየታቸውን ሰጥተዋል። ይህን ብሔር ብሔረሰብ እናስተናግዳለን ስንል ጥንካሬያቸውን በማየት ብቃታቸውን ባገናዘበ መልኩ ሊሆን ይገባል እንጂ ብሔራቸው ብቻ ታይቶ ሰዎች ስራ ሊሰጣቸው አይገባም፣ ወይም ሹመት ሊሰጣቸው አይገባም። የተለያዩ ፖዚሽኖች እና ብቃትን ወይም ሜሪት የምንለውን ነገር ትልቅ ግምት ልንሰጠው ይገባል። ይሄ ግምት ውስጥ ሊገባ ይገባል። ቋሚ ኮሚቴው ሲያየው አሁን ያሉት የፌዴራል ተቋማት አደረጃጀት ስንመለከት በተለይ ደግሞ ከብዝሃነት አንጻር ሰፊ ጥያቄ የሚነሳበት ነው። ከብዝሃነት አኳያ ግን በዋናነት ሃይማኖት ብዝሃነትም የረቂቅ አዋጁ አካል መሆን መቻል አለበት። ረቂቅ አዋጁ በ17 ክፍሎችና 160 አንቀጾች መዘጋጀቱም ተገልጿል። የአሜሪካ ድምፅ በዚህ ጉዳይ ያናገራቸው በአዲስ አበባ ዩኒቨርሲቲ የህዝብ አስተዳደርና ልማት አመራር ትምህርት ክፍል መምህር የሆኑት ዶክተር አደም ከድር ይህ የቢሮክራሲ ውክልና የማስተካከል ሁኔታ ሌሎች ያደጉ ሀገራትም ያለፉበት መሆኑን ጠቅሰው በቂ ውይይት እንደሚያስፈልገውም ይናገራሉ። የአንድን ሀገር ሲቪል ሰርቪስ ብዝሃነትን የጠበቀ ማድረግ ማለት በመካከላቸውም ውድድር እንዲፈጥር ይችላል። ኢኖቬሽን ፈጠራ እንዲፈጥር ይችላል። አስተዳደሩ የተረጋጋ መሆን ይችላል። ከመንግስት ከፖለቲካም ነፃ የሚሆንበት እንትን ይኖራል። ግብንም ስናስተምር የምንለው የአንድን ሀገር ሲቪል ሰርቪስ የሚያስተካክሉ መጀመሪያ ውክልና የማስተካከሉ በውስጥ የሚኖሩ ፍጥጫዎችን ለምሳሌ እዚ ጋር አንተ በዛ ያኛው ጉርቋነስ በዛ የሚባለው ነገር ስለሚያስቀር መረጋት ነው ይወጣል። የአስተዳደር መረጋጋት ነው እንላለን ና ምናልባት ወቅቱን የጠበቀ ነው ወይ? ሂደቱን በደንብ ጠብቆ ሄዶ በደንብ ለህዝብ ደርሶ በሚዲያ የተንሸራሸረ አይመስለኝም። ዶክተር አደም ከድር አዋጁን በትክክል ተግባራዊ ለማድረግ አስቀድሞ የህዝብና ቤት ቆጠራ ማካሄድ አስፈላጊ ስለመሆኑም ይናገራሉ። የህዝብ ቆጠራው እንዲሁ ክሌሞች አሉ። እኔ አክል ነኝ፣ እኔ ብዙ ነኝ፣ እኔ እንደዚህ ነኝ የሚል አለ። አዋጁ የሚለው በፌዴራል መስሪያ ቤቶች ብዙ ብሔረሰቦችን ያማከለ ቁጥር እንዲኖር ነው የሚለው። በየቤተሰቦቹ ስለዚህ የትኛም ቁጥር ነው የምንወስደው? ቅሬታዎች አሉ። ቅሬታዎችንም አንደኛ የምንቀርፍበት በትክክል የህዝብና የቤት ቁጠራ በትክክል ሲደረግ ነው። በዘር ሊቆጠር ይችላል። ስለነበርንበት ገና አልወጣንም። ከዛ በሃይማኖት ሊቆጠር ይችላል። በቆታ አንደኛ ይሄ አሁን ያለውን ቅሬታ እንዲሁ ክሌሞችን በመረጃ መቅረፍ ይሆናል። አዋጁ አንድም ቡድን ብቻ ለመጥቀም እንዳይውል ማድረግና ምደባው የስራ ችሎታንም ማዕከል ባደረገ መልኩ ማከናወን የሚያስችል ሁኔታዎች መኖራቸውን ማረጋገጥ እንደሚገባም ዶክተር አደም ገልጸዋል። የሆነ ግሩፕ አንሰዋል ብለህ እንደዚሁ ማንስ ማስገባት የሚፈለገውን ጠንካራ የህዝብ በሳደር አያመጣ አቅምን ካላገናዘበ እሱም ለማድረግ አንደኛው እንቅድም እንዳልኩኝ ደግመዋለን የህዝብና የቤት ቆጠራው ያስፈልጋል በትና ደግሞ እሱ ከሆነ በኋላ የሆነን ግሩፕ ቁጥሩ ብቻ ሳይሆን አቅሙም ያንን ግሩፕ የሚወክሉ ሰዎች ስ በረሃቸው የሚወዳደሩበት አቅሙን ያገናዘበ ቢሆን የሚል ሀሳብ ነው ያለ ሂደቱ የህዝብ ጆሮ ደርሶ የተለያዩ አካላት ይወያዩበት። ሚሰራሸር የምን የህዝብ ተወካዮች ምክር ቤት ረቂቅ አዋጁን ለተጨማሪ ውይይት ለሰው ሀብት ስራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ መርቶታል። ከአራት ወራት በፊት የአዲስ አበባ ከተማ አስተዳደር የሚመራቸው የመንግስት ተቋማት ለህብረተሰቡ ጥራት ያሉ አገልግሎቶች መስጠት እንዲችሉ በሚል ከ15000 በላይ የመንግሥት ሠራተኞችን የብቃት ምዘና ፈተና እንዲወስዱ ማድረጉ ይታወሳል። ይህም በሠራተኞች ዘንድ ቅሬታዎችን አስነስቶ እንደነበረ መዘገባችንም የሚታወስ ነው። ለአሜሪካ ድምፅ አስማማይ ነው፣ ዋሽንግተን ዲሲ። የተባበሩት መንግስታት የአካባቢ ጥበቃ ተቋም አፍሪካ በዓለም አቀፍ ደረጃ ለበካይ ከባቢ አየር ልቀት የምታደርገው አስተዋጽኦ ከሁሉም ዝቅተኛ መሆኑን ቢገልጽም ለአየር ንብረት ለውጥ ተጽዕኖ ግን በጣም የተጋለጠች ነች ብሏል። በቀጥታ እንለግስ ወይም ጊቭ ዳይሬክትሊ የተሰኘ አንድ የዩናይትድ ስቴትስ በጎ አድራጎት ድርጅት አንዳንድ የአፍሪካ ማህበረሰቦች ሞቃታማውን የአየር ጠባይ የሚቋቋሙበት አቅም እንዲገነቡ እየረዳቸው ነው። ጁማ ማጅንጋ ከባሪንጎ ኬንያ ተከታዩን ዘግቧል። ቀጥሮ ይቀርባል። በኬንያ የስምጥ ሸለቆ ክልል ሎሬሾ የተባለ መንደር ነዋሪዎች እግዚአብሔር ሆይ ስላስታወስከን እናመሰግናለን በሚለው ባህላዊ የወንጌል መዝሙር ያመልካሉ። መንደሩ ከባሪንጎ ሐይቅ በስተ ደቡብ የሚገኝ ሲሆን ከአየር ንብረት ለውጡ ጋር የተያያዙ አስከፊ ሁኔታዎችን እያስተናገደ ነው። ዴኒስ ሮቲክ የአካባቢው ኃላፊ ናቸው። አስ ኮሚኒቲ ዊ ኤክስፔሪንስ ሎንግ ድራይ ስፔል እዚህ እንደ ማህበረሰብ አንዳንድ ረጅም የድርቅ ጊዜያት አጋጥሞናል። የዚያኑ ያህልም በአጭር ወይም ረጅም ጊዜ የቆየ ልዩ የሆነ ዝናብን ማግኝተናል። እንደ ፊሊፕ አሞንዲ ያሉ የአየር ንብረት ሳይንቲስቶች የሰው ልጅ እንቅስቃሴ ከባቢ አየርን መበከሉንና ተፈጥሮ ራሱን ለማስተካከል እየታገለ ነው ይላሉ። አሞንዲ ናይሮቢ በሚገኘው የኢጋድ የአየር ንብረት ትንበያና መተግበሪያ ማዕከል ከፍተኛ የአየር ንብረት ሳይንቲስት ናቸው። That is what we are experiencing now. We are having more of extreme. ተፈጥሮ መልሶ ሲፋለም ገዳይ ነው። አሁን እየገጠምን ያለው ያ ነው። በጣም የከፋ የአየር ንብረት ክስተቶች በጣም ተደጋጋሚና ጠንከር ያሉ ጡጫዎች እያጋጠሙን ነው። ስለዚህ እኛ እያጋጠምን ያለው ድርቅ እጅግ በጣም ኃይለኛ ይሆናል። እየደረሰብን ያለው ጎርፍ እጅግ በጣም ይጎዳል። ምክንያቱም ተፈጥሮ መልሶ በመታገል ራሱን ለማስተካከል እየሞከረ ነው የተባበሩት መንግስታት የአካባቢ ጥበቃ ፕሮግራም አፍሪካ ለዓለም አቀፍ በካይ ከባቢ አየር ልቀቶች ያላት አስተዋጽኦ 3.8 ከመቶ ብቻ መሆኑን አስታውቋል። ሆኖም ማህበረሰቡ ለአየር ንብረት ለውጥ በጣም ተጋላጭ ከሆኑት ጥቂቶች መካከል የሚገኝ ነው። የ70 ዓመቱ ሎኩታ ሌምፓካኒ በአፍሪካ ቀንድ በተከሰተው አስከፊ ድርቅ ከብቶቻቸውን በሙሉ እንዳጡና ከሁለት ዓመት በፊት ከቅድመ አያቶቻቸው ቤት የተፈናቀሉበት የባሪንጎ ሀይቅ ውሃ እየጨመረ መሆኑን ይናገራሉ። ሁለት የርሻ ማሳዎች ነበሩኝ። አንዱ በዚህ በኩል አንዱ ደግሞ በወዲያኛው በኩል። ሁሉንም አጣሁ። ቤቴ እንኳን ሳይቀር ሁሉም ነገር ተጠርጓል። በቀጥታ እንለግስ የተባለውና በአሜሪካ ለትርፍ ያልተቋቋመው ድርጅት የአየር ንብረት ለውጥን የመቋቋም አቅምን ለመገንባት እስከ አንድ ሺህ ዶላር የገንዘብ ዝውውሮችን በማድረግ እንደ ለምፓካኒ ያሉ ሰዎችን እየረዳ ነው። የድርጅቱ ምክትል ፕሬዚደንትና የአደጋዎች ጉዳይ ኃላፊ ካሮላይን ቴቲ በቀጥታ መተላለፉ በመካከል ያሉትን በማስወገድ በቀጥታ ወደ ተቀባዮች የሚሄድ ነው ይላሉ። እርዳታው በቀጥታ የሚያስፈልጋቸው ሰዎች እጅ እንዲገባ ማድረግ ዋናው እና ቀዳሚው ነው። ከዚያም እነሱ ዘንድ ደርሶ ከወሰዱ በኋላ ገንዘቡ ሕይወታቸውን እንዴት አድርጎ መለወጥ እንዳለበት እነሱ እንዲወስኑ እድሉን ስጧቸው። ፌበ ማሪሾን በቀጥታ ለግስ የተሰኘው ድርጅት በባሪንጎ ረድቻቸዋለሁ ከሚላቸው ከ6750 በላይ ቤተሰቦች መካከል አንዷ ናት። ገንዘቡን መሬት ገዝታበት አዲስ ቤት ለመስራት ተጠቅማበታለች። የአምስት ልጆች እናት የሆነችው የ32 ዓመቷ ማሪሾን የበጎ አድራጎት ድርጅቱ ህይወቷን እንድታስተካክል እንደረዳት ተናግራለች። ሊስት ሳይዝ በህይወቴ ውስጥ ትልቅ ልዩነት አለ። ቢያንስ አሁን ለልጆቼ የትምህርት ቤት ክፍያ ማግኘት እችላለሁ፣ ምክንያቱም አነስተኛ ንግድ አለኝ። የገዛሁትን የእርሻ ቦታም አለማለሁ። ስለዚህ አሁን ሰዎች ምርታቸውን በሚሰበስቡበት ጊዜ እኔም የምሰበስበውና የሚበላ ነገር አለኝ። በቀጥታ እንለግስ የተሰኘው ድርጅት ባሪንጎ የመስክ ቢሮ ኃላፊ ኢቫንስ ኔጌቲቺ ፕሮግራሙ እየሰራ ነው ይላሉ። እርዳታውን ተቀባዮች ቤት ሲሰሩ አይተናል። የኑሮ ሁኔታቸውን ማሻሻል ይችላሉ። አንድ ሰው ፍራሽ ገዝቻለው ከዚህ በፊት ወለሉ ላይ ተኛ ነበር ይላል እና በብዙ ነገር በስሜት ነው የሚያወሩት። ባለሙያዎች የአየር ንብረት ለውጥ ተጽዕኖ እንደሚቀጥልና እንደሚባባስም ሲተነብዩ፣ አሞንዲ ማህበረሰቦችን ለመርዳት ከሁሉ የተሻለው መንገድ ከለውጡ ጋር መቋቋምን እንዲለማመዱ ማድረግ ነው ይላሉ። የባይደን የምርጫ ዘመቻ ፍልሰተኛ ቤተሰቦችን የሚለያየውን የትራምፕ ፖሊሲ ተቸ። በዩናይትድ ስቴትስ የፕሬዝደንት ጆ ባይደን የምርጫ ዘመቻ የላቲን አሜሪካ ዝርያ ላላቸው መራጮች የታቀደ አዲስ ቀስቀሳ ጀምሯል። በኢንተርኔት መገናኛ ላይ የወጣው ማስታወቂያ በዩናይትድ ስቴትስና ሜክሲኮ ድንበር ላይ ፍልሰተኛ ቤተሰቦችን የሚነጣጥለውን የቀድሞ ፕሬዝደንት ዶናልድ ትራምፕን ጥብቅ ፖሊሲ መራጮቹን ለማስታወስ የታለመ መሆኑን ጠቅሳ አሊን ባሮስ ያጠናቀረችውን ዘገባ ቆንጅታዬ ታቀርበዋለች። በመጪው ህዳር ወር በሚካሄደው የዩናይትድ ስቴትስ ፕሬዚደንታዊ ምርጫ የኢሚግሬሽን ጉዳይ የመራጮች አንዱ ትኩረት ሲሆን፣ የባይደን የምርጫ ዘመቻም የትራምፕ አስተዳደር ይከተለው የነበረውን ፖሊሲ ለመራጮች ለማስታወስ ጥረቱን ተያይዞታል። እናም ይህ ሪፕድ አፓርት በግድ የተነጣጠሉት በሚል ርዕስ የወጣ የ ሃምሳ ሰከንድ ማስታወቂያ ህጻናት ሲያለቅሱ በማስከተልም የቀድሞ ፕሬዝደንት ዶናልድ ትራምፕ የውጭ ሀገር ሰዎች ላይ ያነጣጠረ አስተያየት ሲሰጡ ያሳያል። ፕሬዚደንት ጆ ባይደን በጉዳዩ ላይ ሲናገሩ እንዲህ ብለዋል። ፕሬዚደንት ያንን ቤተሰቦችን የሚነጣጥል ልጆችን ድንበር ላይ ከወላጆቻቸው የሚለያይ ክፉና ኢሰብአዊ ፖሊሲ መልሰው ሊያመጡ ነው የሚፈልጉት። ወገኖቼ እንዲህ አይነት ህዝብ አይደለንም። ከስድስት አመታት በፊት በፕሬዝደንት ትራምፕ አስተዳደር ዘመን ስራ ላይ በዋለው ቤተሰቦችን የሚነጣጥል ፖሊሲ ከአምስት ሺህ የሚበልጡ ህጻናትን ከወላጆቻቸው ወይም ከሌላ አዋቂ የቤተሰብ አባል አለያይተዋል። አንዳንዶቹ ከወላጅ የተለያዩ ልጆች ጨቅላ ህፃናት ነበሩ። ለኢሚግሬሽን መብት የሚሟገቱ ቡድኖችም የትረምፕ አስተዳደርን በፍርድ ቤት ክስ ከፍተውበታል። የአሜሪካ የሲቪል መብቶች አንድነት ማህበር ኤሲኤልዩ የትረምፕ አስተዳደርን በፍርድ ቤት ከሶት ነበር። ሊገለንት የኤሲኤልዩ የፍልሰተኞች መብት ፕሮጀክት ምክትል ዳይሬክተር ሲሆኑ በተከፈተው ክስ ዋናው ጠበቃም ነበሩ። ኤሲኤልዩ 2018 ዓመተ ምህረት መጀመሪያ የትረምፕ አስተዳደር ልጆችን ከወላጆቻቸው የመለያየት ስራ ላይ መሰማራቱን እንዳወቅን ቤተሰብ በሚለያይ ፖሊሲ ላይ ክስ መሰረተ። በትረምፕ አስተዳደር ፖሊሲው ቤተሰቦች ከልጆቻቸው ከመለያየታቸው ሌላ ወላጆቹ ድንበሩን ያለ ሕጋዊ ፈቃድ አልፈው በመግባት ወንጀል ክስ ተከፍቶባቸዋል። In the federal court in San Diego, a national class action. Miss Elena Ice, the mill dossier, the San Diego federal debate, written. the case of the president, the president of the United States, the president of በኋላም ፍርድ ቤቱ ፖሊሲው ጭካኔ የተሞላበት ስነ ምግባር የጎደለው ነው፣ ምናልባትም ይህ ሕገ መንግስታዊ ሊሆን ይችላል ብሎ አገደው። የትራምፕ አስተዳደር በአስቸኳይ ፖሊሲውን እንዲያቆም፣ ልጆቹን ከወላጆቻቸው ጋር እንዲያገናኝ እና ሁሉንም ቤተሰቦች ፈልገን እንድናገናኝ እንዲረዳን ታዘዘ። የኢሚግሬሽን መብት ተሟጋች ቡድኖች ያቀረቡት ክስ ባለፈው እንደ አውሮፓውያን የዘመን አቆጣጠር 2023 ዓ ም ውሳኔ ተሰጥቶታል። በዚህ ውሳኔ ከቤተሰብ የተነጣጠሉ ልጆችና ቤተሰቦቻቸው የጤና ጥበቃ፣ የመኖሪያ ቤትና የህግ አገልግሎትን የመሳሰሉ ድጋፎች እንዲያገኙ የተወሰነ ሲሆን የጥገኝነት ማመልከቻ ሂደታቸው እንዲፋጠን ታዟል። ለሶስት ዓመታትም በህጋዊነት ዩናይትድ ስቴትስ ውስጥ መኖር እንዲችሉ ምህረት ተሰጥቷቸዋል። ይሁንና አሁንም ከወላጆቻቸው ወይም ከአዋቂ ዘመድ ጋር ያልተገናኙ ወደ አንድ ሺህ የሚ And we have been searching for years for all the families that were separated, many of whom are still not found. ይኸው የተነጣጠሉትን ቤተሰቦች ስንፈልግ ዓመታት አሳልፈናል። እስካሁን ፈልገን ያላገኝናቸው ብዙ ቤተሰቦች አሉ። የቀድሞው ፕሬዚደንት ትራምፕ ያስተዳደራቸው ፖሊሲ በሀገር ውስጥና በዓለም አቀፍ ደረጃ ተቃውሞ ካስከተለ በኋላ እንደ አውሮፓውያን አቆጣጠር በ2018 ዓመተ ምህረት ፖሊሲያቸውን የሚቀለብስ አስፈጻሚ ትእዛዝ ማውጣታቸው ይታወሳል። ሆኖም የድንበር ደህንነትን በሚመለከት ቁርጠኛ እርምጃ እንወስዳለን በማለት መናገራቸውን እንደቀጠሉ ናቸው። ሰዎች እንዲመጡ እንፈልጋለን እኮ ግን በህጋዊ መንገድ ይምጡ ነው የምንለው። የባይደን አስተዳደር የትራምፕን የኢሚግሬሽን ፖሊሲዎች የቀለበሰ ሲሆን እርምጃው ከሪፐብሊከን የምክር ቤት አባላት በኩል ትችት አስከትሎበታል። የሲቪል መብቶች አንድነት ተቋሙ ጠበቃ ሊገረንት ባለፈው ታኅሣሥ ወር ፍርድ ቤቱ ስለሰጠው ትእዛዝ እንዲህ ሲሉ አብራርተዋል። ለስምንት ዓመታት የትኛውም አስተዳደር ቤተሰብ የሚነጣጥል ፖሊሲ እንዳይተገብር ትእዛዝ ሰጠ። ትእዛዙ ላልተወሰነ ጊዜ ቢል ደስ ይለን ነበር። የዩናይትድ ስቴትስ የድንበር ጥበቃ ባለስልጣናት አሁንም ቢሆን ልጆችን ለአደጋ መጋለጣቸውን የሚያመለክት ማስረጃ ካለ ከወላጆቻቸው መነጠል ይችላሉ። እርምጃው ሲወሰድ ግን በሰነድ መመዝገብ እና የኢሚግሬሽን ጠበቆች እንዲያውቁ መደረግ አለበት። የሆነ ሆኖ ቀጣይ አስተዳደሮች ቤተሰቦችን የሚነጣጥል እርምጃ በመደበኝነት ዘወትር የሚፈጽሙ ሆኖ ከተገኘ ወደ ፍርድ ቤት ተመልሰን አቤቱታ እናቀርባለን ሲሉ ጠበቆቹ አመልክተዋል። እያደመጣችሁ ያላችሁት በ2225 እና 31 ሜትር ባንድ አጭር ሞገድ ከዋሽንግተን ዲሲ የሚተላለፍላችሁን የረቡዕ ምሽት ዝግጅት ነው። የምሽቱን የመጀመሪያ አጋማሽ አጠናቀን ወደ ሁለተኛው አጋማሽ የምንሸጋገርበት ሰዓት ላይ እንገኛለን። የሁለተኛው አጋማሽ የመጀመሪያው ቅንብራችን የሚከተለው ይሆናል። የ16 ዓመቷ ትውልደ ኢትዮጵያዊት የፒኤችዲ ተማሪ ጸረ ቲቪ እንቅስቃሴ ባለፈው የካቲት ወር 16ኛ ዓመት ልደቷን ያከበረችው ሃና ቴይለር ሽሊትስ በዩኒቨርሲቲ ኦፍ ኖርዝ ቴክሳስ የፒኤችዲ ትምህርቷን እንድትማር ጥሪ ሲቀርብላት የመጀመሪያ ዲግሪዋን ከተቀበለችበት ከቴክሳስ ወመንስ ዩኒቨርሲቲ ደግሞ ሁለተኛ ዲግሪዋን የመቀጠል እድል አግኝታለች። ከአርባ ምንጭ የተገኘችው ትውልደ ኢትዮጵያዊቷ ሃና ቴይለር ሽሊትስ ወላጅ እናቷን በቲቪ በሽታ ምክንያት አታለች። የአንድ ዓመት ህፃን ሳለች ከአርባ ምንጭ የህፃናት ማሳደጊያ በህጋዊ ጉድፈቻ ወደ ዩናይትድ ስቴትስ ስትመጣ ራሷም በቲቪ በሽታ ተጠቅታ ክብደቷም አራት ነጥብ አምስት ኪሎ ግራም ብቻ እንደነበረ ወላጆቿ ይናገራሉ። አሁን ገና በአዳጊነት ዕድሜዋ የከፍተኛ ትምህርት አክሊልን የተቀዳጀችው ሃና ከትምህርቷ ጎን ለጎን ቲቪን ከዓለም ላይ ለማጥፋት ከሚንቀሳቀሱ ተማሪዎች ጋር እየሰራች ትገኛለች። ኤደን ገረመው ሀናን አባቷን ዊሊያም ሽሊትዝን አነጋግራ ያሰናዳችው ዘገባ በመቀጠል ይቀርባል። የአስራ ስድስት ዓመቷ ትውልደ ኢትዮጵያዊ አሜሪካዊ ታዳጊ ሀና ቴይለር ሽለትስ ከጥቂት ወራት በኋላ የፒኤችዲ ትምህርቷን ለመጀመር በዝግጅት ላይ ትገኛለች። ይህም ከቴክሳስ ዊመንስ ዩኒቨርሲቲ የመጀመሪያዋ ሲያደርጋት ከመላው ዩናይትድ ስቴትስ ከምርጥ አስሮቹ ጎራ የሚያካትታት ይሆናል። በማህበረሰብ ድጋፍ ወይም በሶሻል ወርክ የመጀመሪያ ዲግሪዋን የተቀበለችው ሀና ከትምህርቷ እኩል የሚያሳስባት ወላጅ እናቷን ያጣችበት የቲቪ በሽታን መዋጋት ነው ን ትሪትመንት አክሽን ግሩፕ ከሚባል ተቋም ጋር በቲቢ በሽታ ዙሪያ እየሰራው ነው። እኔም ቀስ ብዬ የራሴ ምርምር መጀመር እፈልጋለሁ። እኔም ሆንኩ ወላጅ እናቴ በበሽታው ተጠቅተን ነበር። ስለዚህ ኢትዮጵያ ውስጥም ሆነ እዚህ ዩናይትድ ስቴትስ ውስጥም ሊሆን ይችላል በየትኛውም የማደጎ ቤት ውስጥ ያሉ ሌሎች የቲቪ ተጠቂዎች ልክ እንደኔ ሁሉ ወደፊት በተለያዩ ነገሮች ላይ መሪ ሊሆኑ ይችላሉ። ስለዚህ ሌሎች ሰዎችም ተገቢውን እድል እንዲያገኙ ፈልጋለሁ። እዚህ ዩናይትድ ስቴትስ ውስጥም እኔም እንደማውቀው ጥናቶችም እንደሚያሳዩት የቲቪ ተጠቂዎች ቁጥር እየጨመረ ነው። በዚህ የተነሳ እኔን ያጋጠመኝ ነገር ሰዎችን እንዲያጋጠማቸው አልፈልግም። ስለዚህ ቲቪን በፒኤችዲም ሆነ በማስተርስ መርሃ ግብሮች ላይ የምሰራቸውን ጥናቶች ማካተት ሻለው። ምክንያቱም የማስተርስም ዲግሬን በዩኒቨርሲቲ ኦፍ ቴክሳስ ዳላስ፣ ፒኤችዲን ደግሞ በቴክሳስ ወሜንስ ዩኒቨርሲቲ ለመስራት እድሉን አግኝቻለሁ። ሀናን በሁለት ሺህ አርባ ምንጭ ውስጥ ከሚገኝ ወላጅ አልባ ህጻናት ማሳደጊያ ተቋም በህጋዊ ጉዲፈቻ አማካኝነት ወደ ዩናይትድ ስቴትስ ይዟት ሲመጡ በቲቪ በሽታ መዳከሟ፣ እቤት መድረሷም ላይ ጥርጣሬ እንዲኖራቸው አድርጎኝ ነበር የሚሉት ዊሊያም ሽለት የምረቃቷ ቀን ስሜታዊ አድርጓቸዋል። Next couple this race couple of uh, white and black. So um in Navala Biti be good defeat, but I'm Gilan. Betteri. እኔ ነጭ እሷ ጥቁር በመሆናችን ዘራችን የተለያየ ነው። ስለዚህ ሁልጊዜም ቢሆን የሐናን ስር መሠረት እናከብርላታለን። ከዚህ አኳያ ጥሩ ሥራ ሰርተናል ብዬ አምናለሁ። እሷ ልንቀበል ስንሄድ ሁሉም ቤተሰብ ነው ወደ አዲስ አበባ የተጓዘው። ያኔ ለመጀመሪያ ጊዜ ስንቀበላት የሚያሳይ ቪዲዮም አለን። በጣም ስሜታዊ የሚያደርጉ ወቅት ነበረ። ማልቀስ አልፈልግም ነገር ግን ጅማሬዋን አይተሽ፣ ከዚያ ደግሞ ባለፈው ሳምንት አርብ የዩኒቨርሲቲው መድረክ ላይ ወጥታ ከ15 ዓመታት ተኩል በኋላ ድግሪዋን ስትቀበል ማየት በጣም የሚገርም ነው። እሷ ራሱ በጣም የምታስገርም ቆራ ወጣት ናት። ጥሩ ነፍስ አላት። በዓለም ላይ ለውጥ ለማምጣት ቁርጠኝነቱም አላት። ሁኔታው ለመጀመሪያ ጊዜ ስናያት የነበረውን ጊዜ ወደኋላ እንድናስታውስ አድርጎናል። ያኔ ትንሽ፣ በጣም በትንሹ ልትጎዳ የምትችል የምታሳሳ ነበረች። እዚህ ዩናይትድ ስቴትስ በነፍስ መድረሷ ራሱ አሳስቦናል። በዛሬው ደረጃ ላይ ደርሳ ማየት ልብ የሚያሞቅና ቤተሰቡን በሙሉ ስሜታ የሚያደርግ ነው። ሀና የሽሊትስ ቤተሰብ ሁለተኛ ልጅ ስትሆን ታላቅ እህትና ታናሽ ወንድም አላት። ሶስቱም ልጆች በትምህርት ደረጃቸው እጅግ የላቁ በመሆን በቴክሳስ ግዛት ታዋቂነትን አትርፈዋል። ሀናም ራሷ ይህ አሁን የሰበረችው ሪከርድ ከዓመት በፊት 16 ዓመት ከ9 ወር በነበረችው ታላቅ እህቷ ሄይሊ ቴይለር ሽሊትስ ተይዞ የነበረ የቤተሰብ ሪከርድ ነው። ስ በተለይም የመጀመሪያ ሪከርዱን ይዛ የነበረችው እህቴ መሆኗ ትልቅ ነገር ነበረው። የእህቴን ሪከርድ ለመስበር የተሻልኩት ሰው እኔ ነኝ። ቤተሰቦቼ በዚህ በያስኩት የትምህርት መንገድ በመምጣት እዚህ በመድረሴ በጣም ደስተኛ ናቸው። እኔም በጣም ደስተኛ ነኝ። ይህንን የትምህርት ጉዞ ማድረጉ ዋና ዓላማው ሪከርድ በመስበር አሊያም ትንሿ ተመራቂ መሆን አይደለም። ዋናው ነገር የእኔ ትምህርትና እውቀት ብዙ ቦታዎች ላይ ለጥቅም መዋል መቻሉ ነው። ስለዚህ ለእኔም ሆነ ለቤተሰቤ ይህ ትልቅ ነገር ነው። እናና እህት ወንድሞቿ አብዛኛውን የትምህርት ዘመናቸውን ትምህርት ቤት ሳይሄዱ መኖሪያ ቤት ውስጥ ለእያንዳንዳቸው እንደ ባህሪያቸው በተቀረጸ ስርዓተ ትምህርት አማካኝነት ውስጥ በመማር ነው ያሳለፉት ለዚህ ደግሞ በዋናነት የእናታቸው ጥረት ትልቁን ቦታ እንደሚወስድ አባት ዊሊያም ሽሌትስ ይናገራሉ። Yeah, um, my wife, um, Dr. Maisha Taylor. She was very focused. Um, she grew up in Compton, California, and uh, her mom was a nurse. Her great grandmother was a um, LVN. ባለቤቴ ዶክተር ማይሻ ቴለር በካምፕተን ካሊፎርኒያን ያደገችው እናቷም ቅድማያቷም ነርሶች ነበሩ፣ እና ባለቤቴ ሐኪሙ ነች። ስለዚህ ትኩረቷ በዋናነት ትምህርት ቤት ነበረ። በቤተሰባችን ውስጥ በዋናነት ትምህርት ትልቅ ስፍራ አለው። ጥሩ ዜጋ መሆን፣ እድገት፣ ዓለምን መቀየር የሚሉት ትልቅ ስፍራ አላቸው። ስለዚህ ይህንን ለማረጋገጥ ቁርጠኞች ነበርን። ይሄ አሁን የወሰድነው መንገድ የእሷ ሀሳብ ነው። በእርግጥ አሁን የደረስንበት ስኬት የመነሻ ነጥባችን አልነበረም። ምክንያቱም የነበረው በመላ ቴክሳስ እንደሚታወቀው የህዝብ ትምህርት ቤቶች እንበዛ ናቸው። የእኛ ልጆችም ጥሩ ውጤት እያመጡ አልነበረም። ከዚያ ለልጆቹ መማሪያ ምቹ የሆነ ስፍራ አዘጋጅተን ሁሉንም ነገር ማድረግ ትችላላችሁ ስንላቸውና ለእነሱና ለእነሱ ብቻ የሆነ የትምህርት ስርዓትን ስንቀርጽ ልጆቹ ስኬታማ ሆኑ። ሀና ቴለር ሽልትስ ቀጣይ የትምህርት ትኩረቷ በማህበረሰብ ሳይንስ ዙሪያ ቢያተኩርም እስካሁን ድረስ የምትገባበትን የትምህርት ዘርፍ አለመምረጧንም አጋርታኛለች። ከአሜሪካ ድምፅ ለተጠናቀረው ዘገባ አይደን ገረመው ዋሽንግተን ዲሲ ከዩናይትድ ስቴትስ አንጋፋ የትምህርት ተቋማት መካከል አንዱ በሆነው ዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያውያንና የኤርትራውያን ተማሪዎች ማህበር ልዩ የባህልና የትውውቅ መርሃ ግብር ሚያዝያ 13 2016 ዓ ም አከናውኗል። የዩኒቨርሲቲ የወቅቱና የቀድሞ ተማሪዎች በተሳተፉበት በዚሁ ዝግጅት ላይ ከቀረቡ ኪናዊ ትርኢቶች ጎን ለጎን በተማሪዎችና በስኬታማ ተቋማት መካከል ትስስርን ያጠናክራሉ የተባሉ መሰናዶዎች ቀርበዋል። ሙሉ ዘገባውን ከተያያዘው ፋይል ይከታተሉ። ባሳለፍነው ሳምንት መግብ አድጃ ላይ አዳዲስና ነባር ትውልደ ኢትዮጵያውያን እንዲሁም ኤርትራውያን ተማሪዎች ከነቤተሰቦቻቸው ስሞቻቸው በዩኒቨርሲቲ ኦፍ ሜሪላንድ የካሌጅ ፓርክ ግቢ ውስጥ ከሚገኙ ግዙፍ አዳራሾች መካከል በአንደኛው ተገናኝተዋል። በአብዛኛው በባህላዊ አልባሳት የደመቁት ታዳሚዎች መሰሉ ዝግጅት ላይ ሲገናኙ የመጀመራቸው አይደለም። በግቢው ውስጥ በንቃት የሚንቀሳቀሰው የኢትዮጵያና ኤርትራውያን ተማሪዎች ማህበር በጉጉት የሚጠበቀው መርሃ ግብር በርካታ ዓመታትን እንዲሻገር ሲሰራ ቆይተዋል። የዛሬው ዝግጅት በየአመቱ የሚከናወን ነው። 18ኛ ዓመቱን ያከበረው ይህ ዝግጅት በግሌ በጣም የምወደው መርሃ ግብር ነው። አመታዊ የጸደይ ባህል ትርኢት በመባል ይታወቃል። ከዓመት ዓመት እያደገ የመጣ ዝግጅት ነው። ዋናው ዓላማው ባህላችንን ማሳየት ነው። ከዚህ ቀደም እንደተናገርኩት ማህበረሰባችን ለማህበረሰቡ በርካታ ነገሮችን አድርጓል። እየተገናኙ መነጋገሩ፣ ባህላዊ ውዝዋዜውን መከወን አንደኛው ነገር ቢሆንም የዛሬው ዝግጅት ግን አንዳችን ስለ አንዳችን ባህል የምንማማርበት ነው። ሁሉም ሰው ለመማር ዝግጁ እንዲሆን የማድረግ ዓላማን ሰንቋል። የሰማችኋት የማህበሩን አጋር ፕሬዚደንት ያኤል ቤሻውን ነው። ያኤል በዩናይትድ ስቴትስ ውስጥ ካሉ መሰል ማህበራት ከትልልቆች የሚመደበው ተቋም የኢትዮጵያና ኤርትራውያን ተማሪዎችን በማቀራረብና ለሚገጥማቸው ችግሮች የጋራ መፍትሔን በማፈላለግ ረገድ የላቀ እገዛ ሲያደርግ እንደሰነበተ ትናገራለች። Our organization is that we prioritize community, charity and culture. ተቋማችን ለማህበረሰብ የረዴት ስራዎችና ባህል ቅድሚያ ይሰጣል። በእነዚህ ነገሮች ላይ ቅኝት እናደርጋለን። 12 ተማሪዎችን ያቀፈ ውሳኔ ሰጪ ቦርድ አለን። ከስራችን 16 የካቢኔ አባላት አሉ። በየሳምንቱ መደበኛ አጠቃላይ የቦርድ ስብሰባ እናደርጋለን። በእነዚህ ስብሰባዎች ላይ ስለ ባህላችን እናወራለን። አንዳንዴ ደግሞ ከረር ስላሉ ዘረኝነትን የቀለም መድሎን ጎጠኝነትን የመሳሰሉ ነገሮችም እንነጋገራለን። አንዳንዴ ደግሞ ስለ ወላጆቻችን፣ አንዳንዴ ደግሞ ሀሜትም እንሞካክራለን። በአዲሱ ትውልድ አባልነታችን ነገሮችን እንዴት ማስተናገድ እንዳለብን እናወራለን። በየሁለት ወሩ ደግሞ ጎላ ያሉ ዝግጅቶችን እናሰናዳለን። ይህ ከእነዚያ መካከል አንዱ ነው። በዩኒቨርሲቲ ኦፍ ሜሪላንድ ውስጥ የሚገኘው የኢትዮጵያና ኤርትራውያን ተማሪዎች ማህበር የዛሬ መሰናዶ በዋናነት ተማሪዎች የሁለቱን ሀገራት ሕዝቦች የወከሉ ባህላዊ ክዋኔዎች የቀረቡበት ነበረ። መውራት የለፉበትን የባህላዊ ዝዋዜ ትይንት ካቀረቡት መካከል ኢድዲያ ብራኪንስ እና ሮቤል አክሊሉ ይገኙበታል። ለእኔ አሁን አባል ለመሆን የሞከርኩበት ምክንያት ይሄ የመጀመሪያ ዓመቴ ነው። ሜሪላንድ ዩኒቨርሲቲ ኦፍ ሜሪላንድ ውስጥ ከዚህ በፊት ሞንትጎመሪ ኮሌጅ ነበር ሁለት ዓመት የተማርኩት እና ትራንስፈር ሳረግ አዳዲስ ሰዎች ናቸው ካምፓስ ውስጥ የምኖረው በጣም ከባድ ነው ሰውን ለመተዋወቅ እና ይሄ አባል በጣም ብዙ ሰዎች እንድተዋወቅ ከመተዋወቅም በላይ ደግሞ እንደ ቤተሰብ እንደመሆኑ ሁሉ ረድቶኛል። ብዙ ዓላማዎች አሉ። ዛሬ ራሱ የምንረዳው ቢላ ሚሽን ጥሩ ነገር ለሀገራችን ውስጥ የምንሰራበት ነው እና ይህን ሁሉ ለመስራት ረድቶኛል። አዳዲስ ነገሮችን እንዳለምም ረድቶኛል። በጣም ከመጀመሪያ ጀምሮ ነው መሳተፍ የፈለግኩት ግን በደንብ መሳተፍ የጀመርኩት በሁለተኛ ዓመቴ ነው እና አሁን ሶስተኛ ዓመቴ ልጨርስ ነው እና መሳተፍ የፈለግኩት በቃ ባህሌን በደንብ ማወቅ ስለምፈልግ ነው እና ጭፈራው፣ ሙዚቃው፣ ባህሉን፣ ሰዎችን፣ ቋንቋውን ሁሉ በቃ ስላደግኩበት ኮሌጅ ውስጥም ያንን ነገር ነው የፈለግኩት እና ያንን ነገር ያገኘሁት በኢሳን በኢትዮጵያን ኤርትራን አሶሲዬሽን ማለት ነው። በዚህ ዝግጅት ላይ የቀረቡ ባህላዊ ትርኢቶችን በማስተባበርና በመከወን የተሳተፉት ለተንበላይና የአፌት ታደለ በበኩላቸው የማኅበሩ እንቅስቃሴም ሆነ የመሰል ዝግጅቶች ፋይዳ የራስን ማንነት ከማወቅ በተጨማሪ ለተሻለ ስኬትና ቅርርብ የሚረዱ ግንኙነቶችን የሚያነቃቃ መላም አድርገው ይቆጥሩታል። ለኢትዮጵያውያንና ኤርትራውያን ተማሪዎች ስለ ራሳቸውና ባህላቸው የሚማሩበት እይታ ይሰጣቸዋል። እኛን ከሚመስሉ ሰዎች ጋራ ጊዜ እንድናሳልፍ እድል ይሰጠናል። በተለይ ደግሞ ከሌላው የበለጠ ቁጥር ያላቸው ነጭ ተማሪዎች ባሉባቸው ተቋማት እኛን ከሚመስሉ ተማሪዎች ጋራ ጊዜ ማሳለፊያ መንገዶች የሉም። በማህበረሰቡ ዘንድ እኛን መሳይ ሰዎች ሲሳካላቸው ካላየን በጽናትና በንቃት መቆየት ከባድ ይሆናል። ኢትዮጵያውያን፣ ኤርትራውያን ባልንጀሮቻችንን ስናይ አብረናቸው ስናሳልፍ ስንተዋወቅ አገር ቤት ባንሆንም የኢትዮጵያን የኤርትራን ትንሽም ቢሆን ክፋይና ናሙና ይሰጠናል። ከማኅበሩ መልካም ነገሮች አንዱ በዩኒቨርሲቲ ውስጥ ያሉ ከባህላቸው የራቁ ለሚመስላቸው መማር ለሚሹ ተማሪዎች የሚሰጠው የላቀ ጠቀሜታ ነው። የራስን ባህል ለመማር ትልቅ የመሸጋገሪያ ስፍራ ነው። በተለይ እኛ ባለንበት አሜሪካ በእጅጉ አስፈላጊ ነው። ለባህላችን ያለን ቅርበት ከአገር ቤት ጋር ሲነጻጸር አናሳ ነው። ወጣት ከሆንክ እና መሞከር ከፈለግ፣ በዚህ ረገድ ከሚያግዘው ቡድን ወይንም መሰል ተቋም ጋር በማናቸውን መንገዶች መቀላቀል ይገባል። ተማሪዎች መሰልኪናዊና ባህላዊ ዝግጅቶችን እንዲሁም ማኅበራዊ ተሳትፎ የሚያደርጉት የከፍተኛ ትምህርት የሚፈልገውን የቀለም ትምህርት ስጋት በማያደናቅፍ መልኩ እንደሆነ ይናገራሉ ይህንን ማድረግ ግን ቀላል ሥራ እንዳልሆነ የማኅበሩ አጋር ፕሬዚደንት ሶፊያ ውደን ትናገራለች የተጣበበ ጊዜ ስላለኝ የኢሳ አጋር ፕሬዚዳንትነት ስራዬን ና ሌሎች ኃላፊነቶችን ማቻቻል አንዳንዴ ፈተና ይሆንብኛል እንደዚህ ላለው መረሃ ግብር እራስን ማደራጀት ላይ ይበልጡኑ መስራት አስፈልጎኛል። ለማህበረሰባችን አባላትም አንዳንድ የምመክረው ቅድመ ዝግጅት እንዲሰሩና ከማህበሩ ውጭ ባሉ መስኮች እራሳቸው እንዲደራጁም ነው። ማህበራችን ማህበረሰብ አቀፍ ሰዎች የሚገናኙበት ቢሆንም በሙያዊ ትስስርና የስራ ዕድሎች ዙሪያም ለማተኮር እንሞክራለን። ከኮሌጅ ከተመረቁ በኋላ የበጋው ወቅት መግቢያ ላይ አመታዊ የትስስር ዝግጅት አለን። እኔ በምወደው በዚህ መሰናዶ ላይ አባሎቻችን ህይወታቸውን ሚዛናዊ የሚያደርጉበትን መላ ማህበራችን ያጋራል። በዩኒቨርሲቲ ኦፍ ሜሪላንድ የሚገኘው የኢትዮጵያና የኤርትራ ተማሪዎች ማህበር አመታዊ ዝግጅት ከዚህ ቀደም የዩኒቨርሲቲው ተማሪ ነበሩ በአሁኑ ሰዓት ለሌሎች አርአያ በሚሆኑ ተግባራት የተሳተፉ ሰዎችን በእንግድነት ይጋብዛል። ቢላቭድ ሚሽን ሲል በሰየመው ተቋም አማካኝነት በሕክምና ችግር የሚንገላቱ ኢትዮጵያንን በማገዝ ላይ የሚገኘው ዶክተር ቢንያም ሁንደተው ተማሪዎችን ካነቃቁ ባለሙያዎች መካከል አንዱ ነው። የኦርጋናይዜሽን ስማችን ቢላቭድ ሚሽን ይባላል። ከጀመርን አሁን ሁለት ሶስት ዓመት ሆኖታል። የኛ ኦርጋናይዜሽን ሰ ሆነው አሜሪካ ውስጥ ነው እና ከጀመረን ሁለት ሶስት ዓመት ሆኗል። እና የጀመርንበት ምክንያት መጀመሪያ ኢትዮጵያ ያሉትን ሐኪሞችና ነርሶችን ሶሻል ወርከሮችን ኢንተርቪው አደረግናቸው። ኢትዮጵያ ውስጥ እና አፍሪካን ውስጥ ምንድን ነው በጣም ታላቅ በጣም ከባድ ነው የሚባለው ለታካሚዎችና ለታመሙት ሰዎች እና እነሱ አንደኛ ያሉ ብዙ ታካሚዎች ሆስፒታል ገብተው መድኃኒት አፎርድ ማድረግ አይችሉም እና ዲስቻርጅ ይደረጋሉ ከሁሉም ደግሞ ህጻናቶች በካንሰር የተጎዱ በጣም ይጎዳሉ። ኪሞቴራፒ ኤክስፔንሲቭ ስለሆነ እና ይህን በተነሳ እኛ እዚህ ያለን ወጣቶች፣ ሐኪሞች፣ ዶክተሮች እዚህ አሜሪካ ውስጥ ያለን ኦርጋናይዜሽን ኤስታብሊሽ አድረግን። ከጀመረን አሁን ብዙ ለውጥ አግኝተናል። ኢትዮጵያ ውስጥ ብዙ ህጻናቶችን በመርዳት እነዚህ ህጻናቶች ወደ ቤታቸው መመለስ ይችላሉ ኢንሾርት አማውንት ታይም ደግሞም ወላጅም ደግሞ የወላጅ ጭንቀት ቀንሰዋል። ወላጅ ለዛ ህጻ የሚያወጣውን ወጪ ለሌሎቹ ለጤና ማሉ ህጻናቶች እያወጣ። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። ፕሮግራሙን ከስቱዲዮ በማቀናበር አብረን አብሮን ያመሸው ንጉሡ ታምሬ ነው። ዋና አዘጋጅ ጽዮን ግርማናት። እንዲሁም ፕሮግራሞቹን በማሰናዳት አብረውን ከተሳተፉ መላው የአሜሪካ ድምፅ ባልደረቦች ጋር ሳስተናግዳችሁ ያመሸሁት ደረጀ ደስታ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና እደሩ።